የኦሮሞ ፌዴራላዊ ኮንግረንስ ምክትል ሊቀመንበር አቶ ሙላቱ ገመቹ እንደሚሉት በኦሮሚያ ብሎም በሀገሪቱ በተለያዩ አካባቢዎች ለሚስተዋለው ግጭት መንስኤው ሁለት ይጋጫሉ ያሏቸው ሀሳቦች የሚፈጥሩት ፍጭት ነው። ሁለት ጎራ ነው እንግዲህ የፌዴራሊዝምን የሚፈልጉ እና ልሙጡ የድሮ አዳዊነት እንዲቀጥል የሚፈልጉ ሀይላት ናቸው በሀገሪቷ ውስጥ ይህንን የሚፈጥሩት። ይህንን ልንፈታው የምንችለው በሪፈረንደም ሕገ መንግስቱን ለውጠን ስናደርግ ነው። የችግሩ መነሻ የኢህአዴግ መንግስት ምስረታ ነው የሚሉት ፖለቲከኛው። በተለይም ባለፉት ሶስት አመታት ችግሩ ይቃለላል ተብሎ ሲጠበቅ መባባሱንም አንስተዋል። አንድን ወገን በሌላው ላይ ይሄን አደረገ የተባለው ይሄ ፊክቲሽየስ ነው። ህዝብን የሚያውቅ ስርዓት ሁሉ የፈጠረው አሁን ያለው ስርዓት ነው። ህዝባችን ለስንት ዓመት አብሮ የኖረ ህዝብ ነው። በየቦታው የምናያቸው ችግሮች በጠቅላላው አገሪቷን ከሚያስተዳድረው የሚመለች ነው። ህግን የማስከበር ጉልበቱንም ሁሉም የያዘው መንግስት ነው። አሁን በተለያዩ አካባቢዎች የሚስተዋሉና የሰዎችን ህይወት እንደ ዋዛ የሚቀጥፉ ግጭቶች የብሔር ተኮር ፖለቲካ ውጤት መሆኑንና ጉዳዩን ከሀገራዊ አንድነት ጋር ሚዛን የአለማስጠበቅ ክፍተት ነው ያሉት ደግሞ በግዢው ብልጽግና ፓርቲ በሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ አስተባባሪ ዶክተር ብቅላይ ሁሪሳ ናቸው። ሰዎች ባሉበት አካባቢ በከፍተኛ ሁኔታ የራሳቸውን ብቻ ረት በመስጠት የሌላውን ህመም፣ የሌላውን ፍላጎት አለመረዳት ትልቅ ችግር ሆኖ ነው የቀጠለው። አነስተኛ የተባሉ ግጭቶች ሁሉ ባጋጠሙ ጊዜ በፍጥነት ወደ ማንነት አይነት ግጭት የመሻገርና ፖለቲካችን ገና ዘመናዊ ያልሆነ እና ጠንካራ የፖለቲካ ባህል ያላዳበር መሆኑን የሚያመላክቱ ባለፉት ሶስት ዓመታት ተባብሶ የቀጠለው የብሔር ግጭትን አስመልክተው የመንግስት ኃላፊነቱን በሚጠበቅበት ደረጃ ለመወጣት ሆኖ የሚቀርበውን ሀሳብ ያነሳንላቸው ዶክተር ብቅላ ሁርሳ የሰጡን ምላሽ ይሄ ነው። የውጭ ኃይሎች አሉ። ሀገር ውስጥ ጥቅማቸው የተነካባቸው በጣም በርካታ ሰዎች አሉ። በአቋራጭ ስልጣን ለመያዝ ከፍተኛ የሆነ ጥረት የሚያደርጉ ኃይሎች አሉ። መሳሪያ የማስገባት ግጭቶችን የማነሳሳት ጥረት ሲያደርጉ ስለነበረ ነው መንግስት በጣም ከፍተኛ ዋጋ ከፍሏል። እነዚህ ጥረቶች ይቀጥላሉ። በጣም የሚያሳዝነኝ እና ማንኛውም የሰው ልጅ ሊገነዘበው የሚገባው መንግስት በምንም አይነት መለኪያ በየቦታው የሚደረጉ ግጭቶችን አይደግፍም። አንዳንድ ቦታ አንተም ቀደም ያነሳው በራሱ በመንግስት ኃይል የሚደገፉ ናቸው የሚለው አስተሳሰብ ፍጹም ፖለቲካ ሀሁም ካለመገንዘብ የሚመጣ ይመስለኛል። መንግስት አገር እያስተዳደረ ስልጣን እጁ ላይ ኖሮ እንዴት በየቦታው ግጭቶችን ሊቀሰቅስ ይችላል? የመንግስት አቋም በጣም ግልጽ ነው። በየቦታው እየተደረገ ያለውን የዜጎች ሞት ያወግዛል። ያለውን ኃይል በሙሉ አረባርቦ እነዚህ ግጭቶች እንዲቆሙ ጥረት ያደርጋል። እነዚህ ግጭቶች በፖሊስ ኃይል ብቻ የሚወገዱ ናቸው ብሎ አያምንም። ፖለቲካዊ መፍትሄዎች እየሰጡ ስሜታዊነት ረግቦ ምክንያታዊነት የበላይነት ይይዛል የሚል እምነት አለን። ግጭቶችን ማርገብ ሲከሰቱም በማውገዝ ኦፌኮ እንደ ተፎካሪ ፓርቲ ምን ሰርቷል ምንስ አስተዋጽኦ በርክቷል ብለን ለምክትል ሊቀመንበሩ አቶ ሙላቱ ጥያቄ አቅርበን ኦፌኮ ለዚህ መሰረት ይሆናል ያለው ናሽናል ዳያሎጉ ይደረግ፣ ሁላችንም ተስማምተን ከአንድ የሆነ ሮድ ማፕ አበጅተን ለሀገራችን ይበጃል የሚለውን ካላደረግ አደረግን ህዝባችን ሰላም የሚያጣ ዋስትና ላይኖረው ይችላል እና የሰው ህይወት የንብረት ውድመት ያስከትላል እያልን በየጊዜው ስንነጋገር ቆይተናል። ይህን ከቁብ የቆጠረ አካል የለም። ገዢው ፓርቲ የኢትዮጵያ ችግር በገዢው ብልጽግና ፓርቲ ብቻ ይፈታል የሚል እምነት የለውም የሚሉት ዶክተር ብቅላ ሁሪሳ ለተነሳላቸው የፖለቲካ ፓርቲዎች በሀገሪቱ ችግር የጋራ እልባት ከመስጠት ተገፍተናል የሚል ሀሳብ የሰጡን ምላሽም ይሄ ነው። ኢትዮጵያ ከዚህ ችግር ልትወጣ የምትችለው በሰላማዊ የፖለቲካ ሽግግር ብቻ ናቸው ብሎ የሚያምኑ በርካታ የፖለቲካ ፓርቲዎች አሉ። የዚያኑ ያህል ደግሞ ነገ ኢትዮጵያ እንድትበታተን ደግሞ የሚፈልጉ ፓርቲዎች አሉ። ባገኙት አጋጣሚ ሁሉ እዚህ ሀገር የሽግግር መንግስት ነው መቋቋም ያለበት ብለው የሚያቀነቅኑ ሰዎች አሉ። እኛ አልተካተትንም የሚሉ አካላት እስኪ ተካተቱ ብለህ ብትጠይቃቸው የሽግግር መንግስት ሰነድ ነው ይዘውልህ የሚመጡት። የኢትዮጵያ ችግር ደግሞ በሽግግር መንግስት እና ወንበር በመከፋፈል የሚፈታ አይደለም። በውይይትና የሰለጠነ የፖለቲካ ባህል በማዳበር ብቻ የሚፈታ ነው። ለዶይቼ ቬለ የዘገ सीमगे का खी आवाबा